ግሩም በየመን የኮሌራ ወረርሽኝ አስከፊ እንደሆነ ነው የሚሰማው። እንዴት ነው ወቅታዊ ሁኔታ? እርግጥ አሁን በጣም እየተስፋፋ በፊት፣ በሰና ዙሪያ ብቻ ነበረ፣ ወደ የክፍለ ሀገሩ በሙሉ በጣም እየተዛመተ ነው ያለው። ብዙ ሆስፒታሎች እየሞሉ ነው፣ ኮሪደር ላይ እስከ ማስተኛት በሙሉ እየተደረሰ ነው እና ክትባቱ ወይንም ቀድመ ሁኔታ መድኃኒት መከላከያውን መስጠት አልተቻለም። ያ ደግሞ ቀይ መስቀል ከሳውዲ እና ከዚህ ከሁቲ አማጽያኖቹ ጋር ተስማምቶ መድኃኒቱን ማስገባት ለመቻሉ ነበረ። ሰሞኑን ግን ሁለት ሶስት ጊዜ አውሮፕላኖች እያረፉ ናቸው፣ መድኃኒት እየገባ ነው። ግን የምን አይነት መድኃኒት ሲሆን ደግሞ እንደገና የአይነ ህመም ተጀምሯል። ኬሚካሉ ነው ይባላል። ብዙ ሆስፒታሎች ውስጥ አይን ታማሚዎች ማየት በዚህ ሳምንት ውስጥ እንደዚህ አይነት ነገር አለ እና ከበፊቱ በጣም በአስከፊ ሁኔታ ላይ ነው ያለው ከተማው። ጽዳቱም አሁንም በተሻለ ሁኔታ አይደለም ያለው፣ እንደዛው ነው። ገንዘብ ስለማይከፈላቸው ጽዳቱን የሚሰሩት የመዘጋጃ ቤቱ ገንዘብ ስለማይከፍላቸው ከተማ ውስጥ በጣም ከፍተኛ የሆነ ሽታ አለ። በሽታውም እየተስፋፋ ነው ያለው ነገረው ከሆነ በዚህ በጦርነቱ ምክንያት በውሃ እጥረት ምክንያት የአገሪቱ የጤና ጥበቃ እየተንኮታኮተ መሆኑ ነው የሚነገረው። ብዙ የሆስፒታል የጤና ጣቢያዎችም እንደዚሁ እንደተዘጉ ነው የሚሰማውና እንዴት ነው ሁኔታው በትክክል? ሰነ በአስራ አምስት ቀን አንድ ቀን የሚመጣው ነገር አለ። መብራት ከናካቴው በዚህ በጦርነት ውስጥ አሁን ባለፈው አመት እንደም ትንሽ የተወሰነ ቀን መጥቶ ነበር እንጂ አሁን በግል ነጋዴዎች ዘንድ ነው መብራት እየረገዱ ያሉት። የለም ምንም አይነት ማህበራዊ አቅርቦት የለም። በቃ ስልክ ብቻ ነው ያለው። ከዚህ ውስጥ ማለት የምችለው ይሄ ቆሻሻ የሚነሳበት በእነሱ አጠራር ሜጃሪ የሚሉት አለ፣ ከአድሞች ይባላሉ። ይሄን ብቻ ነው የሚሰሩት። ገንዘብ በየመስሪያ ቤቱ ደሞዝ እየተከፈለ አይደለም ያለው። መጀመሪያ ደረጃ ኩፖን የሚባል ነገር አለ አሁን በደሞዝ ፋንታ የሆነ ቦታ የሄዱና ዱቄት የሚገዙበት የሆነ ቦታ የሄዱና ቤት ኪራይ እንኳን የማይከፍሉት ኩፖን የሚል ወረቀት አለ። እሱ ነው እየተሰጠ ያለው። በሱ ህዝቡ አልተስማማም። ጽዳት አንሰራም ብለዋል። ውሃ የለም። ጽዳቱ የከተማው አስቸጋሪ ሁኔታ ነው ያለው። ሆስፒታሎች መድኃኒት በሚገባበት መንገድ እየጠፋ ብዙ ጤና ጣቢያዎች ምኖች፣ ጤና ጥበቃ ሚኒስቴሩም፣ ውሃ፣ ብዙ ማህበራዊ ተቋሞች ብቻ እየተዘጉ ናቸው ያሉ። ግዴታ የባጀት ማጠር የሁሉም ነገር ማለት ጥበቃውም እንደዚያው ነው። ምንም አይነት ብዙ ሰፋ ያለ አገልግሎት እየሰጡ አይደለም ያሉት ከበሽታው አንጻር የአገሪቱ የብዙሀን መገናኛ በዚህ በኮሌራ ጉዳይ ላይ የሚዘግበው ነገር አለ። የመገናኛ ብዙሀኖቹ ይዘግባሉ፣ ግን እኔ በጣም ከሚገባው በላይ ከበቂ በታች በታች በታች ነው። ምክንያቱም በአንድ ሳምንት ውስጥ አንድ ዜናና ሁለት ዜና ተሰራ ማለት እንትን አይደለም። በየቀኑ ግን ከአስር ልጆች በላይ እየሞቱ ነው ያሉት ነው የሚለው እንትናቸው መግለጫ፣ የጤና ጥበቃ ሚኒስቴር መግለጫ ማለት ነው። ግን ያን ከሚዲያዎች ከሚያደርጉት እንቅስቃሴ ግን በጣም ደካማ ነው። ስለ ጦርነቱ እንጂ ስለ ኮሌራው ብዙም ማውራት አይሰሙም እና ጦርነቱ እንዴት ነው ከባድ ሁኔታ ላይ ነው ያለው ጦርነቱ እንደቀጠለ ነው ከዚህ ሰና ውስጥ ነው ትንሽ ጋፕ ያለው ሰና ውስጥ ትንሽ እንቅስቃሴው እንትን ድብደባው ጋፕ ይበል ይችላል የለም ማለት አይደለም ግን ከሰና ውጭ ያለው ላይ በጣም ያው እንቅስቃሴው ጦርነቱ ምኑ እንዳለ ነው ባልታሰበ ሁኔታ የሚደበደቡ ቦታዎች አሉ ምኖች አሉ በዛ ላይ በሽታው አለ ሆስፒታሎች በሙሉ ኤም ኤስ ኤፍ ሆስፒታሎች በሙሉ የሚመጡበት ጊዜ አለ እና በሽተኛም በሆነ ሆስፒታል ውስጥ ያው ምንም የተሻለ ከለላ አይደለም ያለው፣ ሕክምናም የተሻለ አይደለም ያለው። ሌላ ሀማም የሄድን ሆስፒታል ውስጥ እንኳ ምንም የሚገኝ። ግሩም ተክለ ሃይማኖት ከየመን ሰንአ ለሰጠህን ማብራሪያ በጣም አመሰግናለሁ። አመሰግናለሁ።